አምስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት ሶስተኛ ዓመት የሥራ ዘመን የጋራ መክፈቻ ስብሰባ ዛሬ ተካሄደ። የጋራ ስብሰባውን በንግግር የከፈቱት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ናቸው። ባለፈው ዓመት የአስር ነጥብ ዘጠኝ በመቶ የምጣኔ ሀብት እድገት ተመዝግቧልም ብለዋል። ሁለቱ ምክር ቤቶች የዚህን አመት የስራ ዘመን የጀመሩት የህዝብ ተወካዮች ምክር ቤቱ አፈ ጉባኤ አባዱላ ገመዳ በኃላፊነት መቀጠል ፍላጎት የሌላቸው መሆኑን በይፋ ባሳወቁ ማግስት ነው። እስክንድር ፍሬው ተከታዩን አድርሶናል። በአመቱ እንደሚደረገው በክረምት ረፍት ላይ የቆዩት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2010 ስራቸውን በጋራ ስብሰባ ጀምረዋል። አፈጉባኤ አባዱላ ገመዳም ከመጨረሻ ስብሰባዎቻቸው አንዱ ሊሆን የሚችለውን ከፌዴሬሽን ምክር ቤታቻቸው አቶ ያለው አባተ ጋር በመሆን በጋራ መርተዋል። ስብሰባው የተጀመረው በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ህይወታቸውን ላጡ ዜጎች የህሊና ጸሎት በማድረግ ነው። የጋራ ስብሰባውን በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም ስለዚሁ ግጭት አንስተዋል። መንግስት ጸጥታውን ከማስከበር ባሻገር አጥፊዎችን ወደ ህግ ለማቅረብ እየሰራ እንደሚገኝ ነው የጠቀሱት። የሁለቱም ክልሎች የአገር ሽማግሌዎች፣ ባህላዊ መሪዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች እንደዚሁም መላው የሁለቱ ክልሎች ህዝቦች በመፍትሄው ዙሪያ ከመንግስት ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። ሁኔታው ወደ ነበረበት እንዲመለስና የተፈናቀሉ ወገኖችንም መልሰው እንዲቋቋሙ ለማድረግ የፕሬዝዳንቱ ንግግር በዋነኛነት ያተኮረው ግን በኢኮኖሚያዊ ጉዳዮች ላይ ነው። ኢኮኖሚው በ2009 ከተከሰተው ድርቅ ተጽዕኖ ማገገሙንና ባለፈው አመት ከፍተኛ እድገት መመዝገቡን የገለጹት የ2009 ዓ ም የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በአመቱ በአማካይ የ10.9 በመቶ እድገት ማሳየቱን ያመላክታል። ይህ ውጤትም ኢኮኖሚያችን በጠንካራ ሁኔታ ማገገሙን የሚያመላክትና በአመቱ ይገኛል ተብሎ ከተነበየው የአስራ አንድ ነጥብ አንድ በመቶ ጋር እጅግ ተቀራራቢ እንደሆነ ማየት ይቻላል። በዚህ እድገት ግብርናችን የስድስት ነጥብ ሰባት በመቶ እሴት ተጨመሩና ይህም ከተተነበየው የስምንት በመቶ እድገት በመጠኑ አንሶ የተገኘው የበልግ ግብርናችን በአንዳንድ አካባቢዎች ከድርቅ ክርሰት አለመላቀቁ እና የአሜሪካን መጤ ተምች በአንዳንድ አካባቢዎች የበቆሎ ምርትን በመጠኑ እንዲሆን በመጉዳቱ ነው። ፕሬዝዳንቱ በንግግራቸው ካነሷቸው ፖለቲካዊ ጉዳዮች መካከልም የ2012ቱ አጠቃላይ ምርጫ በሚሻሻለው የምርጫ ስርዓት መሰረት እንደሚካሄድ የጠቀሱት ይገኝበታል። የኢትዮጵያ የምርጫ ስርዓት የአብላጫ ድምፅ የምርጫ ስርዓት መሆኑ በሕገ መንግስቱ ተጠቅሷል። በኢህአዴግና በተቃዋሚዎች መካከል እየተካሄደ ያለውን ድርድር ተከትሎ ግን ይህ ስርዓት ወደ ተመጣጣኝ የውክልና ስርዓት አሊያም የሁለቱም ቅይጥ ወደሆነ ስርዓት እንደሚቀየር ነው የሚጠበቀው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ አምስተኛው ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ሶስተኛ ዓመት የስራ ዘመን አንደኛ የጋራ ስብሰባ ነው የዛሬው። ስብሰባ የተካሄደው የገዢው ፓርቲ አንጋፋ ፖለቲከኛ አባዱላ ገመዳ በአፈ ጉባኤነት ለመቀጠል ፍላጎት እንደሌላቸው በገለጹ ማግስት ነው። አፈ ጉባኤው ከኃላፊነት ለመልቀቅ ደብዳቤ ማስገባታቸውን በተመለከተ በተለያዩ ድረገጾች ሲሰራጭ የነበረውን መረጃ ያረጋገጡት በትናንትና እለት ነው። በኃላፊነት ለመቀጠል የማያስችሉ ምክንያቶች አሉ፣ ፍላጎቱም የለኝም ነው ያሉት። አሁን በደረስኩበት ደረጃ እንደ ሕዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች መኖራቸውና ፍላጎቱም ስላሌለ ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤት እንጠይቀያለሁ። በቅድሚያ በወታደራዊ ኃላፊነት ብቅ ያሉት አባዱላ ገመዳ ከጀኔራልነት ወደ ሲቪል ህይወት የተሸጋገሩት በተለያዩ ኃላፊነቶችም ያገለገሉት ቆየት ብለው ነው። ከመከላከያ ሚኒስትርነት እስከ ኦሮሚያ ክልል ፕሬዝዳንትነት በከፍተኛ ኃላፊነቶች አገልግለዋል። ተሰሚነት ካላቸው የኦሮሚያ ገዢ ፓርቲ ኦህዴድ ባለስልጣናት አንዱ ሆነውም ቆይተዋል። ከፕሬዝዳንትነት ከለቀቁም በኋላ በክልሉ ያላቸው ፖለቲካዊ ሚና የሚታይባቸው አጋጣሚዎች ነበሩ። በኦሮሚያ የተቃውሞ እንቅስቃሴ እንደተጀመረ ህዝብ ለማወያየት ወደ ምዕራብ ሸዋ ከተላኩ አመራሮች አንዱ ነበሩ። በአፈጉባኤነት ይህ ሁለተኛ የኃላፊነት ዘመናቸው ሲሆን ሳያጠናቀቁም ነው የመልቀቂያ ጥያቄ ያስገቡት። ምክንያታቸውን በተመለከተ የተለያዩ መላምቶች ቢሰነዘሩም እርሳቸው ግን ወደፊት ለህዝብ እንደሚያሳውቁ ተናግረዋል። ድርጅቴና የህዝብ ተወካዮች ምክር ቤት ሁኔታውን አይተው ህጋዊ መስመሩን ተከትሎ ጥያቄ ተገቢው ምላሽ ያገኛል። ጥያቄ ተገቢው ምላሽ ሲያገኝ የምክር ቤት አፈ ጉባኤነቴን ለመልቀቅ የፈለኩባቸው ምክንያቶች በዝርዝር ለህዝብ አስረዳለሁ። እስከዛ ጊዜ ድረስ ግን እንደ ማንኛውም የህዝብ ኃላፊነት የምክር ቤት ስራዬን እቀጥላለሁ። በአጭር ጊዜ ምላሽ አግኝቼ ጥያቄ የተሳካ ይሆናል ብዬ አምናለሁ። ጥያቄ ከህዝብ ተወካዮች ምክር ቤት አፈጉባኤነት የመልቀቅ ቢሆንም የመረጠኝን እና ያስመረጠኝን የመረጠኝን ህዝብና ያስመረጠኝን ድርጅት ስለማከብር በህዝብ ተወካዮች ምክር ቤት አባልነት እቀጥላለሁ። ከዛ ውጭም ለህዝብ ይጠቅማል በሚላቸው ስራዎች ባለኝ ጊዜ ተሰማርቼ የማገለግል ይሆናል። ይኸው እንዲታወቅ። ከዚህ ውጭ ያለው ነገር ወደፊት ጥያቄዎቹ ምላሽ ሲያገኙ በዝርዝር የሚቀርቡ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። የኢትዮጵያ መንግስት በአፈ ጉባኤው የቀረበውን የመልቀቂያ ጥያቄ በተመለከተ አስተያየት ሰጥቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት የመልቀቂያ ደብዳቤው ገና በሂደት ላይ ነው። የተከበሩ አቶ አባዱላ ገመዳ የፍልየት ተወካዮች ምክር ቤት አፈ ጉባኤ በግል ባስገቡት የስራ መልቀቂያ ደብዳቤ ከአሁን በኋላ አሁን ባሉበት የስራ ኃላፊነት መቀጠል እንደማይፈልጉ ለድርጅታቸው ለኦህዴድ ጽህፈት ቤት እንዲሁም ደግሞ ለክቡር ጠቅላይ ሚኒስትር የስራ መልቀቂያ ደብዳቤ ማስገባታቸው ትክክል ነው። ይሄ ግን አሁን የስራ መልቀቂያ ደብዳቤ ያስገቡ እንጂ አሁን በስራ ላይ ናቸው። በድርጅቱ አሰራር መሰረት ታይቶ ሲፈቀድ እየምለኩ ይሆናል ማለት ነው። በአፈ ጉባኤ አባዱላ ገመዳ ና በፌዴሬሽን ምክር ቤታቻቸው ያለው አባተ በተመራው የመክፈቻ ስብሰባ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ና ሌሎች ከፍተኛ የመንግስት ባለስልጣናትም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።